The voice of America. የኢትዮጵያ የግብጽና የሱዳን የውጭ ጉዳይ የውሃ ሀብት ሚኒስትሮች የሶስትዮሽ ውይይት ዛሬ በካርቱም ተካሂዷል። በህዳሴው ግድብ ላይ የሚካሄደው ውይይት ከአምስት ወራት በፊት ያለ ስምምነት ከተቋረጠ በኋላ በዚህ መልኩ ውይይት ሲካሄድ የመጀመሪያው ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አቶ መለስ አለምን ከካርቱም በስልክ ያነጋገረው እስክንድር ፍሬው ቀጣዩን ዘገባ ልኳል። የኢትዮጵያ የግብፅና የሱዳን የውሃ ሀብት ሚኒስትሮች ከአምስት ወራት በፊት በካይሮ የተገናኙት የህዳሴውን ግድብ አስመልክቶ የተጽዕኖ ጥናት እያደረገ ባለው አማካሪ ድርጅት መነሻ ሪፖርት ላይ ለመወያየት ነበር። የታሰበው አልሆነም። ውይይቱ ያለ ስምምነት ተበተነ። ከዚያ በኋላ ባሉት ወራትም ይሄ ነው የሚባል መሻሻል ሳይታይ ውይይቱ ተቋርጦ ቆየ። ጥር 2010 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ መቀጠል ሌላ አጋጣሚ ፈጠረ። ከዚያ ጉባኤ ጎን ለጎን በሸራተን አዲስ ተገናኝተው የተነጋገሩት የሦስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እነሆ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው እንደዚሁም የውሃ መስኖና ኤሌክትሪሲቲ ሚኒስትር ዶክተር ስለሺ በቀለ በካርቱም ከግብፅና ከሱዳን አቻዎቻቸው ጋር ሲወያዩ ውለዋል ኢትዮጵያ ይበልጥ ሊያቀራርብ ይችላል ያለችውን ሀሳብ ለዚህ ውይይት ማቅረቧን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም ከካርቱም በስልክ ገልጸዋል። በእኛ በኩል ለዚህ ውይይት የሚሆን ሊያቀራርብ የሚችል በመድረኩ ላይ ቀርቧል። ይሄ ሀሳብ ተቀባይነት ካገኘ እንደ በጎ እርምጃ ሊወሰድ ይችላል። በሀሳቡ ላይ ዝርዝር አስተያየት አሁን መስጠት ተገቢ አይሆንም፣ ገና ያላለቀ ውይይት ከመሆኑ አንጻር አቶ መለስ ሶስቱ ሀገራት በውጭ ጉዳይ ሚኒስትሮች፣ በውሃ ሀብት ሚኒስትሮች እንደዚሁም በመሪዎች ደረጃ ሲወያዩ ቆይተዋል። እንግዲህ የህዳሴው ግድብ ከተጀመረ ሰባት ዓመት አስቆጥረዋል። ነገር ግን ልዩነቶች ናቸው የበለጠ ሲጎሉ እየታየ ያሉት የተጨበጠ መስማማት ላይም አልተደረሰም ነው የሚባለው። ለምሳሌ በህዳሴው ግድብ ላይ የሚካሄደውን የተጽዕኖ ጥናት በተመለከተ ከአምስት ወራት በፊት ካይሮ ላይ የውሀ ሀብት ሚኒስትሮቹ መስማማት አቅኗቸው መበተኑ ይታወቃል። ከዛ በኋላ ተቋርጦ ከቆየም በኋላ ነው አሁን እርስዎ እንዳሉት ጥር ላይ ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የሶስቱ ሀገራት መሪዎች ተገናኝተው እንደገና እንዲቀጥል መመሪያ የሰጡ፣ እነዚህ ሁሉ ነገሮች ከግምት ሲገቡ፣ አቶ መለስ ምን እየተጨበጠ ውጤት ተገኝቷል? እስካሁን ሲካሄድ በቆየው ውይይት በዚህ በዚህ በዚህ ነገር ተስማምተዋል ብሎ መናገር ይቻላል ወይ? እንግዲህ እስክንድር እንዴት መሰለህ፣ በሶስቱ ሀገሮች መካከል ከታላቁ ህዳሴ ግድብ ብቻ አይደለም አባይ ውሃ አጠቃቀም ጋር በተያያዘ ለዘመናት የቆየ ልዩነት አለ። ግብፅና ሱዳን የፈረሙት አስራ ዘጠኝ ሀምሳ ዘጠኝ ስምምነት የቅኝ ግዛት ስምምነት ነው፣ ኢትዮጵያውያን የማያውቁት ያልፈረሙት፣ ሊጠየቁበትም የማይገባ ስምምነት ነው። እሱን እንደ መነሻ ይዘህ በሶስቱ ሀገሮች መካከል ከታላቅ ህዳሴ ግድብ ጋር በተያያዘ ይህ ሲካሄድ የቆየ ውይይት አለ። በሱዳን በኩል ትልቅ ለውጥ መጥቷል። የግድቡ መገንባት ለእነሱም ጠቃሚ እንደሆነ ወስደውታል። በግብጽ በኩልም በጎ እርምጃዎች አሉ። ልዩነቶች ብቻ አረሉ ያሉ የመርሆች ስምምነት ተፈርሟል። ይህ ትልቅ እርምጃ ተደርጎ መወሰድ አለበት። ንግግር መጀመሩ በራሱ ትልቅ እርምጃ ተወስዶ ሊሞገስ የሚገባው ጉዳይ ነው። የዛሬ ሀያ ሰላሳ አመት እንኳን ግድብ ሰርተህ ግድቡን እንደዚህ ነው ሞላው ግድቡ ከተሞላ በኋላ እንደዚህ ነው ውሃው የሚለቀቀው ብለህ ለመነጋገር የሚታሰብም የሚታለምበትም ዘመን አልነበረም። እሱ ተለውጧል። አሁን አሁን ግድቡን በዚህ አመት እንምለው፣ በዚ አመት ይሁን፣ ውሃው እንዴት ይለቀቅ አይለቀቅ፣ የሚል የቴክኒክ ጉዳዮች ላይ ገብተናል። ስለዚህ የሄድንበትን ርቀት በጣም ጠቃሚ ነው። ብዙ እርምጃ ተጉዘናል። በመንግስታቶቻችን መካከል እንደ ሶስት ሳይሆን እንደ አንድ ሀገር መስራት እንችላለን የሚል የጋራ አቋም አለ። ይሄ የመሪዎች አቋም ነው። ሰሞኑን የ ግብጽ ፕሬዚደንት ለፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በደወሉ ጊዜም የገለጹት ይህን ነው። በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መጠናከር ይችላል፣ ለዚህ እውን መሆን ተባብረን እንሰራለን የሚል ይህ ትልቅ ስኬት ተደርጎ መወሰድ አለበት። በተመሳሳይ መልኩ የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከፌድሪ ጠቅላይ ሚኒስትር ጋር በስልክም ተገናኝተዋል። እሳቸውም እሳቸውም ጋር ያለው አቋም ይሄ ነው። ስለዚህ የሶስቱም ሀገሮች የመጨረሻው የስልጣን እርከን ላይ ያሉ ሰዎች በጋራ ለመስራት በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር በሶስቱ ሀገሮች ህዝቦች መካከል ያለው ግንኙነት ከህዳሴ ግድብ በላይ እንደሆነ መግባባት ተደርሷል። ይሄ ትልቅ ስኬት ተደርጎ ሊወሰድ ይገባል። የሶስቱ ሀገራት ሚኒስትሮች ከህዳሴው ግድብ በተጨማሪ የጋራ የመሰረተ ልማት ፈንድ በሚቋቋምበት ሁኔታ ላይ ሲወያዩ መዋላቸውንም አቶ መለስ አመልክተዋል። የዚህ ፈንድ ዓላማ ሶስቱን ሀገራት በመንገድ፣ በባቡር በኃይል አቅርቦትና በሌሎችም ዘርፎች ማስተሳሰር መሆኑንም ነው የገለጹት። ከተጀመረ ሰባት ዓመታት ያስቆጠረውን የህዳሴውን ግድብ ግንባታ አስመልክቶ ከግብፅ ጋር ያለውን ልዩነት መፍታት ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዋና ዋና ፈተናዎች አንዱ ሊሆን እንደሚችል ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።